ሰላም ጤና ይስጥልን፣ እንደምን አላችሁ? ይህ የዓለም አቀፉ የአድቬንቲስት ሬዲዮ የአማርኛ ክፍል ስርጭት መሰናዶ ነው። በዚህ በዛሬው ጠዋት የተለያዩ መንፈሳዊ መዝሙሮችን ይዘንላችሁ ቀርበናል። በዛሬው ዕለት በእምነት እንድንበረታ በጌታ ተስፋ ላይ ደግሞ እንድንታመንና ከእሱ ጋር እስከ መጨረሻው ጸንተን እንድንቆይ የሚያበረታቱና የሚያነቃቁ መንፈሳችንንም ደግሞ ወደሱ ከፍ ከፍ የሚያደርጉ የተለያዩ መዝሙሮችን ይዤላችሁ እቀርብ ያለው በሚኖረን ጊዜ በተለየ ሁኔታ ከመዝሙሮቹ ትልቅ በረከት እንደምታገኙ ተስፋ እናደርጋለን። አሁን በመጀመሪያ ይዤላችሁ የቀረብኩትን የወንድማችንን የፓስተር ተስፋዬን መዝሙር ጋብዛቸዋለው። ከመዝሙሩ በኋላ እንገናኛለን። በመዝሙሩ እንደምትባረኩ ተስፋ እናደርጋለን። አይተናል፣ ልጁን የጌታን ቁርጭምጭሚታችን ሲያጸና፣ የደካሞችም ጌታ ነው፣ ብርታት ጉልበት የሚሰጥ ነው ተነስ ተነሳ፣ እጅን ስጠው ለጌታ። ሽባነትህን ያስቅራል፣ ህይወትህን ያድሳል። ድካም በብርታት ሊለወጥ ጊዜ ዋሁ ማነከስ ሊቀር ይወገድ ጊዜ ما بيزدو يفاوزها موسيقى بس تبلتو تبلتو برانم و

ኃይል ትላጅቶ ከላይህ እንደ ወትሮ መሆን ያቃት ምርኮኛ ሆነህ የቀረህ ኃጢአት አባብሎ የገዛ ኢየሱስ እስራት ፈቺ ነው። ኢየሱስ ሰንሰለት ወጣሽ ነው። ኢየሱስ ጉልበትን አዳሽ ነው። አንዴ አስበይ ብትለው

ኢየሱስ ከደካም ያነሳል ኃይል ጥልም ፍጹም ይራራል። ሁላችን አፈር እንደሆን በእርግጥም እሱ አስቧል። አሁን ተነሳ አትዘግይ፣ ገስገስ ወደ እርሱ አትቆይ። እንደ ቀደመው ብርታት ይመለሳል ኃይል ጉልበት

ቀደም ሲል በቀረበው መዝሙር እጅግ እንደተባረካችሁ እናምናለን። አሁን ደግሞ እንዲሁ ተስፋን የሚያለመልም ግሩም ድንቅ ደግሞ መዝሙር ከወንድማችን ማሞ ጴጥሮስ መዝሙር አንዱን እንጋብዛቸዋለን። በዚህ መዝሙር ደግሞ የበለጠ እንደምትባረኩና ወደ ጌታ እንደምትቀርቡ ተስፋ እናደርጋለን። መዝሙሩን አዳምጠን እንደገና እንገናኛለን።

የሱስ ወድሃልኮ የሱስ ወድሃልኮ የሱስ ወድሃልኮ የሱስ ወድሃልኮ ብታስተውለው ፍቅሮን በታውቅ የሞተረን ጭራሽድኮ ነጻ ያወጣ ላበሳህን በመስቀሉ ላይ ዘርጎ

የተወደዳችሁ አድማጮቻችን በሚቀርቡት መዝሙሮች እጅግ በጣም እንደተባረካችሁ ተስፋ እናደርጋለን። አስተያየትና ጥያቄ ቢኖራችሁ በ0910 8281 82 ላይ በቴክስት ወይም ደግሞ በድምፅ መልእክቶቻችሁን ልታደርሱን ትችላላችሁ። በመቀጠል ደግሞ ከጁልያታ ከተባለችው መዘማሪ አንድ መዝሙር እንጋብዛችኋለን። በተለየ ሁኔታ በእግዚአብሔር ላይና በተስፋው ላይ መታመን እንዲኖረን ይህ መዝሙር ያበረታታናል። መዝሙሩን እጋብዛችኋለን። መዝሙሩን አዳምጠን እንደገና እንገናኛለን። ወደ መዝሙሩ እናምራለን ልዩነ and any the you I didn't i yeah. Soon, i የተወደዳችሁና የተከበራችሁ አድማጮቻችን በሚቀርቡት ጣመ መዝሙሮች ሁሉ እጅግ በጣም እየተባረካችሁ እንደሆናችሁ እናምናለን። በመቀጠል እንደገና ከወንድማችን ተስፋዬ ሽብሩ መዝሙር እጅግ የሚያበረታታና በእምነት ጉዟችንን እንድንቀጥል የሚያደፋፍረውን ግሩም መዝሙር እንጋብዛችኋለን ለሚኖራችሁ አስተያየት መልእክት ሳጥን ቁጥራችን 145 በስልክ ቁጥራችን 0910828182 ላይ ብደውሉልን ልናስተናግዳችሁ ዝግጁ መሆናችንን እየገለጽን ቀጣዩን መዝሙር እንጋብዛቸዋለን የምነት የጀማሪ يمتا فثامي يا سوس يا و تا يا سوس يا و انت من بجاي يا وجزي انا و انت انا بجاي يا وجزي

Yemne te jemari Jesus, yemne te Jesus. Yewo te jemari Jesus, yewo te fesami Jesus. Anten bichay ayu gize, men ori shar yal bebit. Anten bichay ayu gize, men ori yal bebit. Get high, them escape little bit this يمن تيجي ماري يسوس يمن يسوس أيوة تيجي ماري يسوس أيوة يسوس <متنبتشايا> هم تنبشى يا يوم غزى من أولي يا ካመን ጌታዬ ቢጠሩም ምትሰማ ጌታዬ ካመን የምታውቅ ጌታዬ ትከሻን ሰፊ ጌታዬ ቢደገፉብ ታስመካለ መች እንደ ሰው ችላትላል ችላትላል ቢደገፉብ ታስመካለ መች እንደ ሰው ችላትላል የእምነቴ ጀማሪ ኢየሱስ የእምነቴ ፈጻሚ ኢየሱስ የሕይወቴ ጀማሪ ኢየሱስ የሕይወቴ ፈጻሚ ኢየሱስ አንተን ብቻ ያየው ጊዜ መኖር ይሻለኛል በቤቱ አንተን ብቻ ያየው ጊዜ መኖር ይሻለኛል

የእምነቴ ጀማሪ ኢየሱስ የእምነቴ ፈጻሚ ኢየሱስ የሕይወቴ ጀማሪ ኢየሱስ የሕይወቴ ፈጻሚ ኢየሱስ አንተን ብቻ ያየውን ጊዜ። የተወደዳችሁና የተከበራችሁ አድማጮቻችን እየሰማችሁ ባላችሁት በጣም መዝሙሮች እጅግ በጣም እንደተባረካችሁ እናምናለን። በመቀጠል ደግሞ በህብረት ከተዘመሩት መዝሙሮች መካከል እጅግ እጅግ ደስ የሚያሰኝና ተስፋን የሚያስጨብጠውን ይህን መዝሙር ጋብዛችኋለሁ። እንግዲህ የሚኖራችሁን አስተያየት እና የመዝሙር ደግሞ ምርጫ ካላችሁ በመልእክት ሳጥን ቁጥራችን ዜሮ ዘጠኝ አስር ሰማንያ ሁለት ሰማንያን ሰማንያ ሁለት ላይ እንዲሁም ደግሞ በመልእክት ሳጥን ቁጥራችን 145 ላይ እንድትጽፉልን እንድትገናኙ እንጋብዛለን። ወደ መዝሙሩ እናመራለን። እስቲ ድምፅን ላስማ መቅደስ ገምጂ በገዳይ ላሳ ማለት And the all in I'll so watch me And the የተወደዳችሁ አድማጮቻችን ዛሬ ደግሞ ባዳመጣችኋቸው መዝሙሮች እጅግ እንደተባረካችሁ እናምናለን። በሚቀጥለው ሳምንት ደግሞ እንደዚሁ በዚሁ ሰዓት የተለያዩ መዝሙሮችን አዘጋጅተን ይዘንላችሁ እንቀርባለን። ለሚኖራቸው አስተያየት በመልእክት ሳጥን ቁጥር 145 በስልክ ቁጥራችን 0910 828182 ላይ አስተያየታችሁን እንዲሰጡን እናበረታታቸዋለን እግዚአብሔር ጸጋና ቸርነት ከሁላችን ጋር ይሆን። እጅ ስጠው ጌታ ሽባነትህን ያስገራል።